በአባይ ወንዝ ላይ በመሰራት ላይ ያለውን የኢትዮጵያ ሕዳሴ ግድብን በተመለከተ የቅርብ ዓመታት የድጋፍና የተቃውሞው ድማ ሆኖ በማገልገል ላይ ያሉት የማኅበራዊ መገናኛ ገጾችና የኢንተርኔት አውታሮች ናቸው። ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ግድቡን በተመለከተ በአረቡ ዓለም ያሉ እይታዎችን ለመፈተሽ የከፈቱት አውታር ከእነዚህ መካከል ይጠቀሳል። ስሙም የአባይ ንጉሶች ይባላል። ኡስታዝ ጀማል በሽር በዚህ የምስል ገጽ ላይ በሺዎች የሚቆጠሩ ሰዎችን ሲያነቁ ይውላሉ የአረብኛ ፕሮግራሞችን በተለይ ወንድም መሐመድ አልዓሩሲ በአልጀዚራ በሌሎችም የአረብ ቻናሎች ላይ ቀርቦ የሚያደርጋቸውን ፕሮግራሞች በመተርጎም ነበር መጀመሪያ የተጀመረው። ከዛ በኋላ ግን በአረብኛው እኛም ችሎታው ያለን ሰዎች ሌሎችም ተጠራርተን በአንድ ላይ እኛም ማገዝ ጀመርን። እሱን በአረብኛም የተለያዩ ሚዲያዎች ላይ እንሞግታለን። ከዛም ያን በመተርጎም ብቻ እንዳንቆም እኛስ ራሳችን ለምን የአረብኛ ሚዲያ አይኖረንም ብለን በዚሁ ሙሉ ከኒል በሚለው ወይም የናይል ንጉሶች በሚለው የአረብኛ ቻናልም ከዚሁ ጋር አብረን እንሰራለን። ስለዚህ በውይይታችን ሂደት ይህንን ባወቀን ጊዜ የግድኛ የአረብኛ ቻናል እንደሚያስፈልገን አመንን። በጣም ብዙ በዚህ ቦታ ላይ የውጭ ጉዳይ ሚኒስትሮችንም ሌሎችንም ለማሳመን የሞከር ነበር። ስለዚህም የተወሰነ ስራ ተሰርቷል። በዚህ ለምሳሌ ፋና አረብኛ ፕሮግራም መጀመሩ፣ የኢትዮጵያ የአረብኛ ፕሮግራሙን ማጠናከሩ ምናምን ከዚህ የመጡ ናቸው እና እኛም ደግሞ በጣም በሚገርም ሁኔታ የአረብኛውን ቻናል ብዙ የአረቦቹ ሰዎች እየገቡ የመወያየትም እድል ከፍተን ስልካችን አስቀምጠን ስለምናደርግ ለየት ብሎ በጣም ጥሩ ነገሮች እየተሰራ ነው። በመገንባት ላይ ባለችው ግድብ ሰበብ ዓለም አቀፍ ውዝግብ ውስጥ የገባችው ኢትዮጵያ ግድቡን ለመጨረስ የሚያስፈልገውን ከአራት ቢሊዮን ዶላር በላይ ገንዘብ በዋነኝነት ለማግኘት የወጥነችው በህዝብ መዋጮ ነው። በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያንም የብዙሃን ትኩረትን ያገኘውን የድጋፍ ማሰባሰብ መርሃ ግብር ለመጀመር የተነሱት አስር ዓመታትን የዘለቀው ትብብር አካል ለመሆን ነበረ። የተለያዩ ገንዘብ ማሰባሰብ ሂደቶች የተሞከሩ ሂደቶች አሉ። ከዛ ውስጥ አንዱ አምባሳደር ፍጹም አረጋ፣ በዋሽንግተን ዲሲ የኢትዮጵያ አምባሳደር፣ እዚህ ቢሯቸው ላይ የዒድ ፕሮግራም ባለፈው የኛ የዒደል ፍጥር ወይም ደግሞ የፍስክ ዒድ ላይ ፕሮግራም አብረን አንድ ላይ የኢፍጣር ፕሮግራም አድርገን ነበር እና በሱ ላይ አነሳን። ለምን ደግሞ በሙስሊሞች እና የሙስሊሙን ኮሚኒቲ ቤዝ ያደረገ ነገር አንሞክርም ሲባል እኔ ደስ የሚለኝም ሁሌም ቢሰራ ጥሩ ነው የምለው፣ እንደዚህ በጉሩፕና በሃይማኖትም በምንም ተሰባጠረን ብንሆንም ነገር ግን አንድ ላይ ደግሞ ብንሰራ የተሻለ ነው የሚል ነው ሁሌ እኔ ስሜቴ እና ስለዚህ ያንን ሀሳብ ብንወስደውም ፕላትፎርሙን የኢትዮጵያን ሙስሊም አሶሲሽን ኢን ሲያትል የሚለው አንድ ድርጅት የራሱ ከታክስ ነፃ የሆነ እንደገና የኤንጂኦ ፍቃድ ያለው ተአማኒነት ያለው ድርጅት ከመሆኑ አንፃር እሱን በበድር ኢትዮጵያ በሚባለው ድርጅት በሱ ጥላ ስር በሱ ሆኖ የጎፈንድሚውንትን ነገር ግን ስራው እንዲሰራ ጀመርን። የገቢ ማሰባሰብ መርሃ ግብሩ የመጀመሪያ እቅድ 50 ሺህ የአሜሪካን ዶላር ማሰባሰብ ነበረ። የእንቅስቃሴው መጀመር የአረቡ ዓለም በሚያዘወትራቸው የዜና አውታሮች ዘንድ ትኩረት ማግኘቱ ተጨማሪ ሰዎች እንዲረባረቡ ግፊት መፍጠሩን ኡስታዝ ጀማል በሽር ያስታውሳሉ። ይህ መነቃቃት የኋላ የኋላ አንድ ወር ባለሞላ ጊዜ ውስጥ አምስት መቶ ሺህ የአሜሪካ ዶላር በኢትዮጵያ ከ20 ሚሊዮን ብር በላይ ነው እንዲሰበሰብም አስችሏል። አምስት መቶ ሺህ ላይ እየደረስን እያለ በመሀልም በጣም የሚገርሙ የሚገርሙ ሰዎች ነበሩ እየመጡ። ለምሳሌ በጣም እዚህ ቦታ ላይ በጣም ከልቤ ላመሰግን የምወደው ወንድም ደስታ ገላጋይ ዘውዴ፣ አቶ ገላጋይ ዘውዴ ልጅ እንደዚህ አድርጋችሁ ለምሳሌ አርባ ሺህ ከሰበሰባችሁ እኔ ሌላ አርባ ሺህ ማች አደርጋለሁ እንደዚህ አይነት በጣም የሚገርም የሆነ ድንቅ የሆነ ኢትዮጵያዊነት የታየበት የሆነ ማነቃቂያ ነገሮች እየመጡልን በዚህ አይነት መልኩ በእሳቸው በኩል ወደ መቶ ሺህ ብር የሚጠጋ እንደዚህ አይነት ማበረታቻ በግለሰብ ደረጃ ድንቅ ነገር፣ ኢትዮጵያዊነትን ያየንበት የሆነ ዘመቻ ያደረግን። አሁን መጨረሻ ላይ የሚገርምህ ወንድሜ ሀብታሙ ወደ አራት መቶ ሀምሳ ምናምን አካባቢ እያለን ወይም ስልሳ አካባቢ እያለን ሰማንያ ሺህ ከሰበሰባችሁ እኔ መቶ ሺህ ብር ሰጣችኋለው የሚል ሌላ ኦፈር መጣለን። በዚሁ ጋሽ ደስታ ገላጋይ በኩል የቤተሰብ ሌላ አንድ እህት ጠርተውልን እና በዚህ አይነት መልኩ ይህንን ቻሌንጅ ወስደን እነሆ ትናንትና በምሽቱ ከስድስት መቶ አስር ሺህ በላይ ሰበሰብን። ሰው ከአምስት መቶ ሺህ በኋላም ወደ መቶ አስራ ምናምን ሺህ ውስጥ ገብተናል ማለት ነው። ይሄ ማለት ሌላ ያ ቃል የተገባልን መቶ ሺህ ብር የሚመጣበት ወቅት تأ سبات متوشبر على ف ትውልድ ኢትዮጵያውያን የእስልምና እምነት ተከታዮች ያስተባበሩትና የሌላ እምነት ተከታይ የሆኑ ኢትዮጵያውያንም በጋለ ስሜት ተሳትፎበታል በተባለው የገቢ ማሰባሰብ ዘመቻ ውጤት ደስተኛ መሆናቸውን ኡስታዝ ጀማል አክለው ነግረውኛል። በእሳቸው እይታ ግድቡ ኢትዮጵያና ኢትዮጵያውያንን ለኢኮኖሚና ፖለቲካዊ ከፍታ የሚያበቃ ጠቃሚ መላ ነው። በግብፃውያንና በሱዳናውያን ዘንድ ግን የኢትዮጵያ ህዳሴ ግድብ ጉዳይ ተቀባይነት የሌለው ቀጠናዊ ስጋትንም የደቀነ ነው። ከዘጠና በመቶ በላይ የሚልቀው ህዝቧ ህልውናው ከወንዙ ጋር የተቆ ቁራኝ መሆኑን የምትናገረው ግብፅ እስከ ጸጥታው ምክር ቤት የደረሰ ቅሬታዋን አሰምታለች። የሀገሪቱ መሪ አብደልፈታህ አልሲሲ የሀገራቸውን አቋም በተመለከተ ከረር ያሉ ቃላትን እየተጠቀሙባቸው አፍታዎችም አሉ። ያኔ ሰቦር ግድ ማሐደሽ ሀያቅደር ያኹድ ሞቅት ትናይመን መስ እኔ በጣም ታጋሽ ነኝ። ይሁንና አንድም ሰው ከግብፅ የውሃ ድርሻ አንዲት ጠብታ ውሃ መውሰድ አይችልም። ካልሆነ ግን ቀጠናው ሊያስቡት ወደማይችል አለመረጋጋት ይገባል። ማንም ሰው ይሄ ከኛ አቅም በላይ ነው ብሎ አያስብም ነው ያሉት። ሱዳንም ኢትዮጵያ ገዢ ውል በሌለበት ሁኔታ የምታካሄደውን የውሃ ግድብ ሙሌት ስራ እንደማትቀበለው ማስታወቋ ይታወሳል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።